አቶ አዳሙ ተፈራ ከዚህ ቀደም ሲል በአንድ ወቅት የቤተሰብን ጥቃት አስመልክቶ አንድ ወርክሾፕ ገዘጋጅታችሁ ነበር። ኢትዮጵያውያን ማህበረሰብ አባላትን በተመለከተ ከዛ ምን አይነት ፍሬ ሀሳቦችን ወስዳችኋል? ወርክሾፕስ ምን አይነት ሂደት ነበረው? ወዴትስ ሊመራችሁ አስቧል? በጣም አመሰግናለሁ ካሳሁን። በቅድሚያ እንኳን ከዘመን ዘመን በሰላም አሸጋገረ። ይህንን ጉዳይ በተመለከተ ለአንድ ለሁለት ዓመታት የተለያዩ ስራዎችን ስንሰራ ቆይተናል እና በመጨረሻ ከዚሁ ጉዳይ አንጻር ስልጠናዎችንም ወስደን ዝግጅት ተደርጎ የመጀመሪያ የሙከራ እንዳልከው ወርክሾፕ አካሄደን ነበር እና እዛ ወርክሾፕ ላይ ከኢትዮጵያው ማህበረሰብ ወንዶች፣ ሴቶች በተለያየ እድሜ ላይ የሚገኙ ባለትዳር የሆኑ እንደዚሁ ተገኝተው ነበር እና ያው እንደምታውቀው እኛ ህብረተሰብ ውስጥ በተለይ የአእምሮ ጤና እና የቤተሰብ ግጭት፣ በተለይ በባልና ሚስት መካከል ያለ ግጭት እና አመጽ የመሳሰሉት አይነኬ ጉዳዮች ናቸው፣ በአደባባይ አይወጡም። እና ያለታ ግን ይህንን ነገር አንስተን ስንወያይ በእውነት በጣም ያገኘ ነው ህብረተሰባችን ምን ያህል እንደተለወጠና በተለይ አስፈላጊ ናቸው እና አንገብጋቢ ለቤተሰብ አንገብጋቢ ናቸው በሚባሉ ጉዳዮች ላይ በግልጽነት እንደተወያየ ነው ያየ ነው እና በተለይ የመጀመሪያው ወርክሾፕ ቁጥሩ ከፍተኛ አልነበረም እና ወደ አስራ ስምንት ሰዎች ናቸው የተገኙት። ምንድን ነው የሰጡን ሀሳብ፣ ይሄ ነገር በጣም ድንቅ ነው። በየቤቱ ሰዎች ጉዳያቸውን አደባባይ ሳያወጡ ወይ እርዳታ ሳያገኙ የሚጎዱ ብዙ ስላሉ ይሄንን ነገር ሰፋ ብታደርጉት የበለጠ እና ህብረተሰቡ ጥሩ ግንዛቤ ቢኖረው፣ የዚህ ነገር ደግሞ መነሻው ምን እንደሆነ ቢታወቅ ጥሩ ነው የሚል አበረታች ሀሳብ ከተሳታፊዎች ስለተነሳ በዛ ላይ ተመርኩዘን እንግዲህ ነገሩን አጠናክረን የተለያየ ህብረተሰብ ክፍሉንም ማካተን እንድንቀጥልበት ነው ያቀድ ነው አሁን እንደጠቀሱት በኮንፈረንሱ ወቅት መንስኤዎቹ ምን እንደሆኑ በዛ ላይ ውይይቶች ተካሂደዋል በዛ ላይም የበለጠ ማብራሪያዎች ወይም ግንዛቤ ማስጨበጫዎች እንደሚያሹ ከአባላት ቀርበዋል ከማህበረሰቡ አባላት እና በእናንተ ጥናት መሰረት ወይም በኮንፈረንሱ ላይ ከተሳተፉት ያገኛቸዋቸው የዚህ የቤት ውስጥ አመጽ መንስኤዎች በተለይ በእኛ ማህበረሰብ ውስጥ ዋነኛዎቹ ምንድን ናቸው በአገር አቀፍ ደረጃ ከአውስትራሊያ ሳኳያ የሚ የመሳሰሉበትና የሚለያዩበት ጉዳዮች አሉ። ጥሩ ጥያቄ ነው። በተለይ ይሄ በሴቶች ላይ የሚነሳ ጥቃት ከየትዳር ጓደኛቸው የሚነሳው ባህል እና የጂኦግራፊ ክልል ወይም የአገር ግዛት የሚከልሉ አይደለም። ሁሉም ጋር የሚከሰት ነው። ይሄ መነሻዎቹም በጣም የሚታወቁ ናቸው። በተለይ በሴትና በወንድ መካከል የሚከሰት ኢኩሌታ ነው እና የተዛባ እኩልነት ወይንም የኢኮኖሚን በለው የውሳኔ አሰጣጥ ሁኔታዎች፣ እነዚህ መመጣጠን አለመቻላቸው አንዱ መነሻ ሆኖ የሚከሰቱበት መንገድ የተለያየ ነው። በቅድሚያ ወደ ዝርዝሩ እስከ መግባቴ በፊት ካሳሁን፣ ምንድን ነው እንግዲህ ይሄንን ችግር ለመቋቋም የተለያዩ አቅጣጫ መንገዶች አሉ። እንደ ሁኔታው እንደ ችግሩ መከሰት የተለያየ አቀራረብ ነው የሚኖረው። ለምሳሌ ችግሩ የማይፈታበት ደረጃ ላይ ደርሶ የሚገባ ለዛ መፍትሄ የሚሰጥበት የጣልቃ የሚገባበት መንገድ አለ። አንዳንደኛው ደግሞ ችግሩ ገና ምልክቶች እየታዩበት ባለበት ደረጃ ላይ የሚወሰዱ እርምጃዎች አሉ። ገና ወደ መጥፎ ደረጃ ሳይደርስ ማለት ነው። ዋናው ግን እኛ የምናተኩርበት በዚህ ወርክሾፕ ላይ ቅድመ መከላከል ላይ ነው። ወይንም በእንግሊዝኛው ፕራይመሪ ፕሪቬንሽን የሚባለው ላይ ነው የምናተኩረው። ያ ነገር እንዳይከሰት ምን መደረግ አለበት? ምን ምን አይነት ነገሮችን ነው ባልና ሚስቶች ትኩረት መስጠት የሚገባቸው? ዋናው ነገር የሚያግባባ መከባበር ያለበት እና የጋራ ውሳኔ የሚሰጥበት መልካም የቤተሰብ ድባብ ነው መፈጠር ያለበት። ከዛ አንፃር እና በእነዚህ ነገሮች ላይ ምክንያቶቹ ምን እንደሆኑ ለምን ይሄ ነገር እንደሚነሳ ምን መደረግ እንዳለበት እንግዲህ የምናስተምረው እና ብዙ ጊዜ ለምሳሌ ቅድም እንዳልኩት አንደኛ ይሄ ግትር የሆነ ከባህል አንጻር ወይ የተቀነበቡ የስራ ድርሻዎች አሉ በሴትና በወንድ መካከል ለምሳሌ እና እነዚህ ነገሮች ራሳቸው ለግጭት መነሻ የሚሆንበት አለ። የሴት የስራ ድርሻ ይሄ ነው፣ የወንድ የስራ ድርሻ ይሄ ነው በሚል መካከል የሚነሱ ነገሮች አሉ። ሌላው ቅድም በሚፈጠር በኢኮኖሚ ውሳኔ አሰጣጥ ኢኩሌታዊ ኩሌታዊ የሆነ የሚፈጠረው ሁኔታ ለዚህ መነሻ ሊሆን ይችላል። ሌላ ችግር በተፈጠረ ቁጥር ያንን ችግር ለመፍታት ከዛ ችግር ጋር የመተባበር አዝማሚያ አለ። ሴቶች ላይ ለምሳሌ እንደዚህ አይነት ጥቃት ሲፈጸም በቤተሰብ ላይ ይሄ ነገር ትክክል አይደለም ብሎ ያለመቁም እና ከዛ ጋር በቀጥታ ሲሆን በተዘዋዋሪ ተባባሪ የመሆን ነገሮች አሉ። እነዚህም ሁኔታውን የሚያበረታቱ ናቸው። ሌላው ለሴቶች ከበሬታን አለማሳየት፣ እነዚህም ገፊ ናቸው፣ አነሳሽ ናቸው የሚባሉ ምክንያቶች ናቸው። ዝርዝሮቹ ግን ያው ከኢኮኖሚውም ከቅድምም ካልኩት ቤት ውስጥ ከሚደረግ የስራ ክፍፍል የሴት ሚና የቱ ነው፣ የወንድ ሚና የቱ ነው በሚሉም የሚነሱ ነገሮች አሉ። እንደገና የእኛ ህብረተሰብ በተመለከተ እንደ ማንኛውም ከሌላ ሀገር መጥቶ እዚህ እንደ ሰፈረ ህብረተሰብ ራሱን የቻለ ተግዳሮት አለ። ከስደቱ ጋር በተያያዘ ቅድም እንዳልኩት የወንድና የሴት ሚና መለወጥ በሴቶች ላይ የሚኖረው ጫና የበለጠ ከዚህ በፊት ምናልባት የቤት እመቤቶች ናቸው። የተለያየ ልጆችን በተመለከተ ኃላፊነት አለባቸው። አሁን ግን ገቢም የማምጣት እና ቤተሰቡን ከሌላ ተጨማሪም እርዳታ የማድረግ ኃላፊነት አለባቸው። ይህ ሁሉ የሚደራረበው ሴቶች ላይ ነው እና እነዚህ ሁሉ ተደማምሮ የሚያስከትሉት በርካታ ችግሮች አሉ። አንዱ ለምሳሌ በቅርብ በተካሄደው በዲካን ዩኒቨርሲቲ በኢትዮጵያውያንን ማህበረሰብ አባላት በተለይም መጤ ሴቶችን በስደት ወደዚህ የገቡ ናግረው የተለያዩ ነገሮች አንስተዋል። በመንስኤ አኳያ በተለይ ካነሷቸው ውስጥ ቀደም ሲል በሁሉም ዘርፍ የሚሰሩት ነገሮች ከዚህ ከፋይናንስን በቁጥጥር ስር የማድረግ የመሳሰሉት ነገሮች እንዳሉ ታክለው የአእምሮ ህመምን አንዱ ምክንያት አድርገዋል። ጎልቶ የተነሱት ነገሮች ሁለተኛ የወንዶች ስራ አጥነት ብዙዎቹን ቁጡና ለኃይል ላመጽ እንደሚገፋፋ ኢትዮጵያውያኖቹ ተናግረዋል። ሴቶች ከዛም ባሻገር ደግሞ ሌላው ያነሱበት ምክንያት እንደዚሁ አንደር ኢምፕሎይመንትም ራሱ ከውጭ ሲመጡ በተለይ አገር ቤት ደህና የሆነ የስራ ወይም ኃላፊነት ደረጃ ላይ የነበሩ እዚህ መጥተው የማይፈልጉትን አይነት ስራ እንዲሰሩ ግድ በመሰኝታቸው የዛ ውስጣዊ ግንፍልነት ስ እንዳለባቸው እና ያ ብዙ ጊዜ ለጭቅጭቅ አልፎም ለዚህ አይነቱ አመፅ እንደሚያነገፋቸው አንስተዋለየ ት ባለ መልኩ በሌላ በኩል ግን እንደዚሁ በአዎንታዊ ገጽታው ደግሞ ሲያቀርቡ እግር ቤት ውስጥ ከነበር ነው ይልቅ እዚህ አውስትራሊያ በመምጣታችን እንዳውም የቤት ውስጥ አመፅ ዝቅተኛ ደረጃ ነው ያለው ብለን ምክንያቱም የአውስትራሊያ ሕግ ጥብርቱ ስለሆነ ወንዶቹም ያንን ስለሚያውቁ በዛ ጥበቃ ስላለን እንዳውም እዚህ የተሻለ ነው ዝቅተኛ ነው ብለው ይላሉ ሉ ይህንን ከኮንፈረንሱ ተሳታፊዎች ወይም በእርሶ ባካሄዷቸው ጥናቶች ከዚህ አንፃር በምን መልኩ ያዩታል? በጣም ትክክል ነው ያነሳቸው ጉዳዮች በተለያዩ ጥናቶችም ላይ ተነስተዋል። ለምሳሌ ባለፈው አመት በዚሁ በኤስቢኤስ ፕሮግራም ላይ ያቀረብኩት አንድ የጥናት ማጠቃለያ ጉዳይ ነበር። እሱም ካናዳ ውስጥ በኢትዮጵያውያን ማህበረሰብ ላይ የተሰራ ጥናት ነው እና ያ ጥናት አሁን ያነሳቸውን ነገሮች የስራ አጥነት ለምሳሌ፣ የአእምሮ ጤና ጉዳይ፣ የኑሮ እርካታ ማጣት፣ በተለይ በወንዶች በኩል መጠጥም እሱ ብቻ አይደለም፣ የመጠጥም ጉዳይ ከዙ ጋር ተያይዞ ወደ አልኮል የማዘንበሉ ጉዳይም ለቤተሰብ ችግር እንደሆነ እነዚህ ነገሮች እዚህም የተለያዩ ጥናቶች ላይ ታይተዋል። እና ጉባኤው ላይ ያለው በተለይ ይሄ የገንዘብ አያያዝ ጉዳይ ለምሳሌ አንድ ጥሩ የተነሳ እዛ ውይይት ላይ ሰዎች እንደምሳሌ ያነሱት የሚያውቁትን ታሪክ አንስተው ነበር። እና ባልና ሚስት ያላቸው አንድ ክሬዲት ካርድ ነው። ጠቅላላ የባንክ የሚያደርጉትን የገንዘብ ልውውጥ በሙሉ አንድ ካርድ ነው ያለው። እሱም ካርድ የተያዘው በባልየ ሆነው፣ ሴትዮዋ የምትፈልገውን እሱ ነው እየመጠነ እና የሚያስፈልጋትን ነገር የሚሰጠው። አልፎ ተርፎ እንዲያውም ወደ አገር ቤት እንኳን ዘመድ ጋር ለመደወል እየተመጠነ ካርድ እየገዛ ሁሉን እንቅስቃሴዋን የሚወስነው ይሄ ነው እና ያው ሰው ነው ያንን እንደ ምሳሌ ያነሱም ነበሩ። እና ይሄ በጣም ጥሩ ምሳሌ የሚሆን እና የሴቶችን ነጻነት የሚገድብ እና ከፍተኛ የገንዘብ ብቻ ሳይሆን የአእምሮ ጫና የሚፈጥር ነገር ነው እና ይሄ በትክክል በውይይቱም ላይ ተንጸባርቋል። በሌሎችም ጥናቶች ላይ በደንብ የታየ ጉዳይ ነው። ግን አሁን ካሳሁን ያነሳው ነገር ጥቃቱ ጉዳይ ተወስኗል የሚለው ጥቃቶቹ ምን ዓይነቶች ናቸው ነው? በርካታ ናቸው ጥቃቶቹ። ለምሳሌ የአካል ጥቃት ብቻ ሳይሆን የስነ ልቦናና የስሜት ጥቃት አለ። እሱ ብቻ አይደለም ከፈቃድ ውጭ የሆነ ወሲባዊ ግንኙነትም አንዱ የጥቃቱ መገለጫ ነው እና እንግዲህ ብዙ ጊዜ አንዳንድ ነገሮች ሲነሱ ቤቱ ጠሮ የምንለው ነገር አለና፣ በተለይ እነዚህ በአካል አልተጎዱት በስነ ልቦና የሚጎዱት ግን እጅግ በጣም ብዙ እንደሆኑ ነው የምንረዳው እና እናም እኮ እናውቃለን በተዘዋዋሪ ለምሳሌ ህይወታቸውን ያጡ አካለ ጎዶሎ የሆኑ ነበሩ ሴቶች በኢትዮጵያ ማህበረሰብ ውስጥ። ከዛ በተጨማሪ ግን ኢንፎርሜሽኑ ወጥቶ መረጃው ወጥቶ እንደዚህ ነው የማይባሉ ግን በየቤቱ የስነ ልቦና ጥቃት የሚደርስባቸው አሉ። ችግሩን እንኳን ቢያውቁ ቤተሰባቸውን ለመያዝ በሚል ቤተሰባቸውን እንዳይበተል በሚል ራሳቸው የዛ ጥቃት ሰለባ ለመሆን በተዘዋሪ መንገድ የመረጡም አሉ ለልጆቻቸው ስሉ ይሄንን ነገር አንድ፣ እሱ አለ። ሁለተኛው ደግሞ የህጉንም አካሄድ ከየት ተነስተው የትኛው አገልግሎት ጋር ቢሄዱ እንደዚህ አይነቱን ድጋፍ ሊያገኙ እንደሚችሉ ስለማውቁ ያ ነገር እርምጃ ለመውሰድም እና ከዛ ሁኔታ ራሳቸውን ለማውጣት የሚያደርጉት እንቅስቃሴ በጣም ውሱን ነው የሚሆነው፣ ግንዛቤ ውስጥ ለሌለ ማለት ነው። እንዳልከው ህጉ ጥሩ ነው፣ የህጉ ሁኔታ ያግዛል። ግን የህጉንም አካሄድና ያለውንም አገልግሎት የመጠቀሙ አቅም ደግሞ ሌላው ጉዳይ ነው። በእርግጥ በማህበረሰብ ውስጥ በተለይም ከስደት በሚመጡ መጤ ማህበረሰባት ውስጥ ኢትዮጵያውያን ጨምሮ ሌሎችንም የማህበረሰብ አባላት አክሎ የሚነሱ ነገሮች እነዚህ ናቸው። ብዙ ጊዜ የመረጃ እጥረቶች አሉ። የቤት ውስጥ አመፅ ሲደርስ ወይም የቤተሰብ አመፅ ሲደርስ ወዴት እንደሚሄዱ አለማወቅ፣ ምን አይነት ድጋፍ ሊያገኙ እንደሚችሉ ህጉ በምን መኩል ሊያገዛቸው እንደሚችል ባለማወቅ የተነሳ እዛው ሰለባ ሆነው የመቆየቱ ምናልባትም ህይወታቸው እስኪያልፍ ድረስ ወይም ለአካል ጉድለት እስከሚበቁ ድረስ እዛው የመቆየት ሁኔታዎች አሉ ተብሎ ተዳግሞ ይነገራል ይህንን ግንዛቤ ለማስጨበጥ ውሬት መሄድ እንዳለባቸው ምን አይነት ሰርቪስ ወይም ምን አይነት እገዛዎችን ሊያገኙ እንደሚችሉ ግንዛቤ ለማስጨበጥ በተለይ በእኛ ማህበረሰብ ውስጥ በምን መልክ ሊካሄድ ይገባል የግንዛቤ ማህበረሰብ አባላቱን ለማስጨበጥ ይላሉ ጥሩ ጥያቄ ነው እንግዲህ የእኛ ተልኮ የዚህ ያሰብ ነውም? ዋናው ቁልፉ ተልኳችን ቤተሰብን እንዴት ማጠናከል ይቻላል ያው እንደምናውቀው ቤተሰብ የህብረተሰብ መሰረት እንደሆነ በዚህ በኩል ምን አስተዋጽኦ ማድረግ ይቻላል በሚል ነው የተነሳ ነው እና በምናካሄዳቸው ወርክሾፖች ላይ በመጨረሻው ላይ ለምሳሌ ቅድመ መከላከልን ቢያስፈልግ፣ ወይ ችግሩ ከፍተኛ ደረጃ ላይ ደርሶ ሌላ መንገድ የሚያስፈልገው ከሆነ፣ ወይም የህግ ጣልቃ ገብነት የሚሻ ከሆነ ወይንም ችግሩ መካከል ላይ ሆኖ ደግሞ እርዳታ ቢገኝለት መጠገን የሚችል አይነት ከሆነ፣ እንደ ሁኔታው ተለይቶ የት መሄድ እንዳለባቸው ያዘጋጀናቸው የ አገልግሎት ሰጭን ድርጅቶች ዝርዝር አለን ከነ ግንኙነታቸው የስልክ፣ የመሳሰሉት ነገሮች እና ወርክሾፑ እንዳለቀ ለአባላት ያንን ነገር እናደርጋለን እና አሁንም ይሄው አንተ በሰጣኝ እድል ላይ በማደረጋውም ነገር ለወደፊት አንዳንድ አስፈላጊ ነገሮችን እናነሳለን። ከዚህ በፊት የዛሬ ሁለት ዓመት አካባቢ በዚህ ፕሮግራም ላይ የህግ አገልግሎት ቢፈለግ የት እንደሚሄዱ ሁሉ አንዳንድ ነገሮችን አስተላልፌ ነበር እና አሁንም የምናደርገው እንደዛ ነው። እንደገና ቪዲዮዎችንም ወደፊት የማዘጋጀት እቅድ አለን። በራሪ ወረቀቶችን እናዘጋጃለን። እነዚያ በራሪ ወረቀቶች ቅድም እንዳልከው የት ሊሄዱ ምን ማግኘት እንዳለባቸው፣ ማንም ማግኘት እንዳለባቸው የመሳሰሉትን ነገሮች በአማርኛ የሚዘጋጁ እና በህብረተሰቡ በተለያየ በሚሰበሰብባቸው አካባቢዎች ከቤተ ክርስቲያን፣ ከመስጊድ፣ ከሌላም በተጨማሪ ሰዎች እጅ እንዲደርስ የምናደረግበት ረዘም ያለ እቅድ አለ እና ከዛ አንጻር ነው ይህንን ነገር የምንሰራው። በነገራችን ላይ ወርክሾፑን ካካሄደን በኋላ ዝም ብሎ ኢንፎርሜሽን መስጠት ብቻ ሳይሆን የሆነው ምንድን ነው እዛ ላይ የተሳተፉ ሰዎች ተመሳሳይ ችግር የገጠማቸውን ሰዎች ወደ እኔ በመምራት አንዳንድ እርዳታም እንዲያገኙ ያደረግናል። በተለይ ሁለት ሴቶች ተመሳሳይ ሁኔታ ውስጥ የነበሩ እኔን በማግኘት አንዳንድ ነገር እርዳታ እንዲያገኙ አድርገናል። እና ዝም ብሎ የትምህርትና መረጃ የመስጠት ነገር ብቻ ሳይሆን ወደ ተግባርም እንዴት መሸጋገር እንደሚችሉ አግዘናል ለማለት ፈልጌ ነው። በቤት ውስጥ ጥቃት ውስጥ ሴቶች ብቻ አይደሉም ተጠቂዎች፣ ወንዶችም እንዲሁ ጥቃት የሚደርስባቸው አሉ። ከወንዶቹ አኳያስ ምን አይነት የሚያመለክቷችሁ ጥቃቶች ምን አይነት ናቸው? በተለይ በእኛ ማህበረሰብ ውስጥ በግለሰብ ደረጃ ከማነጋገርም ሆነ በማህበረሰብ ውስጥ እንደ ነዋሪነቶ በአመራር ላይም እንደ መቆየቶ እና ከጥናት ዘርፍ በእኛ ማህበረሰብ ውስጥ በወንዶች ላይስ ይደርሳሉ የሚባሉ የጥቃት አይነቶች ምን ይመስላሉ? እሱም መጠኑ ያነሰ ይሁን እንጂ የጥቃቱ አይነት በጣም ከባድና የተወሳሰበ የሚሆንበት ጊዜ አለ። አንዳንድ ጊዜ እጅግ በጣም ክብረ ነክ የሆነ እና የወንዶችን ማንነት ዝቅ የሚያደርግ መጥፎ ንግግሮችን የሚናገሩ፣ ይሄ ብቻ አይደለም፣ ልጆቻቸውን እንዳያዩ የሚከለክሉ፣ ቤት እንኳን እንዳያድሩ በተወሰነ ደረጃ መኪናቸው ውስጥ ሁሉ እንዲወሰኑ በቀጥታ እየተነሳልን ጉዳይ ነበረ። ከዚሁ ጋር በተያያዘ ና ከቤተሰቡ የመነጠል እና ዋጋ ቢስ የማድረግ የሰዎችን የወንዶቹን ሞራል እና ለቤተሰባቸው ያላቸውን አስተዋጽኦ በጣም ዝቅ የሚያደርግ ክብረነክ የሆኑ ነገሮች እንደሚነገሩ እና ያንን የመሰለ ችግር እንደሚፈጠር ሰምተናል። በቀጥታም በተነሱ ውይይቶች ላይ የነበራቸውን ተመክሮ እና በዚህ በኩል ያጋጠማቸውን ልምድም የገለጹ ኢትዮጵያውያን ነበሩ እና እንዳልኩት የቁጥሩ ማነስ ጉዳይ ነው እንጂ የጥቃቱ ደረጃ ግን ከወንዶች ሴቶች ላይ ከሚያደርጉት የማይተናነስ እንዳውም አንዳንድ ጊዜ የባሰ የሚሆንበትም ሁኔታ አለ እና የተለየ አይደለም። አቀራረቡ ያው ተመሳሳይ ነው። ምናልባት ከፋይናንስ አንጻር፣ ከሌላ አንጻር ያን ያህል ሴቶቹ ላይ እንደሚደርሰው የጠነከረ ባይሆንም ወንዶቹ ላይ ግን ቅድም እንዳልኩት በጣም የማግለል እና ዋጋ ቢስነት ስሜት እንዲሰማቸው የማድረግ ጥቃት እንደሚፈጸምባቸው የተለያዩ መረጃዎች ያሳያሉ። አሁን እርስዎ እዚህ በቪክቶሪያ ውስጥ ጀምረዋል። ይህንን ቅድመ መከላከልን በተመለከተ ግንዛቤም ከማስጨበጥ አኳያም እንደዚሁም መፍትሄዎቹንም ከማፈላለግ አኳያ በኒው ሳውዝ ዌልስ ውስጥም እንደዚሁ እንቅስቃሴ የሚያደርጉ ኢትዮጵያውያን አሉ። ጠንከር ብሎ እና ጎልቶ ደግሞ በደረጀ መልኩ ኩንስላንድ ውስጥ እንደዚሁ እንቅስቃሴዎች አሉ። ይህንኑ የቤት ውስጥ አመጾችን በተመለከተ በመጀመሪያ እነኚህ ሶስት ትላልቅ የሀገሪቱ ስቴቶች ያሉበት ነዋሪዎቹም ቁጥራቸው ከፍተኛ ስለሆነ ኢትዮጵያውያኑ ወደ ሌሎች ስቴቶች ለመዝለቅ እንዲያስችል እና በጋራ አገር አቀፍ የሆነ ኢትዮጵያውያን ማህበረሰብ በዚህ መልኩ በሶስቱ ስቴቶች ያሉት እንደመነሻ አንድ ላይ ተቀናጅታችሁ ለመስራት እና አገር አቀፍ በሆነ መልክ ይህንን አይነት ቅድመ መከላከልም ሆነ ከዚህም አልፎ ደግሞ ግንዛቤ ከማስጨበጥ ባሻገር የካውንስሊንግም ሆነ የሌሎች ወደ ተለያዩ ግልጋሎቶች ሰጪ ድርጅቶች የመምራቱን ስራ ጭምር አግዝፎ ለመስራት በመዋቅር ደረጃ ካስፈለገም በሙሉ ቀን ሰራተኝነት ወደዛ ለመሄድ በእናንተ በኩል ምን እቅድ አለ? ጥሩ ነው፣ ቆንጆ ሀሳብ ነው። የበለጠ በተሰባሰብን ቁጥር የተለያየ አቅም እንገነባለን። ህብረተሰቡም ያው መቼም ገናኛል በቀጥታ የሚሆን በተዘዋዋሪ አንድ ቦታ የሚታየው መልካም ጅምር ሌላም ቦታ ስለሚሰማ ሰዎች ግልጽ እንዲሆኑ የበለጠ ተጠቃሚ እንዲሆኑ እንዲበረታቱ ስለሚያግዛቸው እንደዛ አይነቱ ነገር በጣም ጥሩ ነው። ግን እኔ አሁን በጠራቸው ስቴቶች ውስጥ እንደዚህ አይነቱ እንቅስቃሴ መኖሩ በቂ ግንዛቤ ስለሌለኝ ወደዛ ደረጃ የሚሄዱ ጉዳይ በእኛ በኩል የታሰበ ነገር የለም። አሁን እንዳልኩት በግለሰብ ደረጃ ይህን ጀምረናል። ጥሩ እየተጓዝን ነው። ድርጅታዊ ቅርጽ ወደ መጨረሻው ላይ ሰጣለን። በደንብ የተደራጀና ና እንዲሁ ብቅ ጥልቅ የሚል ሳይሆን ቋሚነት ያለው ነገር እንዲሆን እናስባለን እና እዛም ካሉት እህቶቻችንና ወንድሞቻችን ጋር አቀናይተን እውነትም ጠንከር ያለ ነገር የሚሰራበትን ለማዘጋጀት ይህ ጥሩ አጋጣሚ ነው። እንዲያውም እንግዲህ አንተ በዚህ በኩል ግንኙነቱ እውቀቱ ካለ ታገናኘናለ እና ይሄንን ነገር ተያይዘን አብረን አንድ የፋይዳ ያለው ነገር ለህብረተሰባችን ይሰራለን የሚል ግምት አለን። ያ ይሄ አመፅ የባልና ሚስት ጉዳይ ብቻ አይደለም። ትልቁ ነገር ቀጣዩን ትውልድ በተለይ ልጆች ቤት ውስጥ ይሄ የሚከሰተው ነገር በእነሱ ላይ የሚያሳድረው ተጽዕኖ ለወደፊት ለእድገታቸውና ለህብረተሰቡ ለሚያደርጉት አስተዋጽኦ ተጽዕኖ ሊያሳደር ስለሚችል የዚህ ነገር ሰፋ ተብሎ የሚታይ ነው እና ከባልና ሚስትን በዘለለ ልጆችን የሚመለከት ቤተሰብ እንዴት እንደሚጠናከር ለማገዝ ስለሆነ ግባችን ቆንጆ ነው እና በተለይ በብሔር አቀፍ ደረጃ ይህን ነገር ማደራጀት ቢቻል ደግሞ ውጤቱ አስተማማኝ ሊሆን ይችላል። መልካም። አቶ አዳሙ ተፈራ ስለ ቃለ ምልልሱ እናመሰግናለን። የጅምራችሁ ዳር እንዲደርስም መልካም ምኞታችን ነው። አንደኛው ተልእኳችሁ ግንዛቤ ማስጨበጥ ነው፣ ቅድመ መከላከል ጋር በተያያዘ መልኩ ለወደፊቱም እንደዚሁ ተከታታይ በሆኑ በቃለ ምልልስም ሆኑ ወይም በሌሎች መልኮች በእኛ ምድረቅ ቀርባችሁ ለህብረተሰባችን ግንዛቤ እንደምታስጨበጡ ተስፋ እናደርጋለን። በጣም አመሰግናለሁ ካሳሁን። አንተ የከፈትከውን መንገድ በጣም የሚያበረታታ እና የሚረዳ ነው። በዚህ አጋጣሚ እንግዲህ ይህንንም ወደፊትም የሚከሰተውን የሚመጣውን ፕሮግራም የሚያዳምጡ የስፔስ አድማጮች በተቻለ መጠን አስተያየት ቢሰጡ፣ በዚህ አንጻር ይህን ብታደረጉት የሚል ጥቆማ ቢሰነዘሩልን እጅግ በጣም ደስ ይለናል እና በዚህ በኩል የሚተባበሩ እግረ መንገድን መልእክት ማስተላለፍ ፈልጋለሁ። ስለተደረገልን ትብብር በጣም አመሰግናለሁ።